ኢትዮጵያዊቷ ወጣት ምህረት ይልማ በዚህ በዩናይትድ ስቴትስ የግዙፉ የፒዛ ኩባንያ የፓፓ ጆንስ የስራ ዘልፍ ሽልማት አሸናፊ ሆነች። በምሽቱ እንግዳችን አድርገናታል። በሌላ በኩል ደግሞ በዚህ በዩናይትድ ስቴትስ የሚያድጉ ሕጻናት ልጆች የሀገር ባህላቸውንና ወጋቸውን እንዲያውቁ የሚያደርግ አዲስ መጽሐፍ በቅርቡ ታትሟል። ካልቸርና Žiūrėkime, kad mes tam rakiname, aha, sugrįžim į jėgas. ሁት የመጽሐፉን ደራሲ ማህሌት ሰይፉን ነው በምሽቱ እሷም እንግዳችን ናት። ሙዚቃና ሌሎች ጥንቅሮችም ስፖርትንም አካተናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሰኞ ምሽት ነሐሴ 16 2014 ዓም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። የምሽቱን መርሃ ግብር እየመራው ኤደን ገረመው አብሬያችሁ የሚቆይ ይሆናል። ኤልያስ አስማረም የምስልና ድምፅ ሳይንስ ምህንድስናውን ይከውንልናል። ሌሎች የስቱዲዮ ባለሙያዎችም እንዲሁም የዲጂታል ባለሙያዎች አብረውናሉ። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ወጣት ምህረት ይልማ በ2019 ዓ ም እንደ አውሮፓውያኑ አቆጣጠር በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ የሚገኙ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷ ናት። ቀደም ባሉት አመታት የሕክምና መሳሪያዎችን በሀገር ውስጥ ጥሬ እቃዎችን የሚያመርት ድርጅት የነበራት ምህረት ወደ ሀገር ቤት ከተመለሰች በኋላም ዳይናሞ የተሰኘ ለህጻናትና ወጣቶች መሰረታዊ የቴክኖሎጂ ትምህርት የሚሰጥ ማዕከል ከአጋሮቿ ጋር አቋቁማለች። በዚህም አመት የቶታል የስራ ፈጠራ ውድድር አሸናፊዎች መካከል አንዷ ሆናለች። ከሰሞኑ ደግሞ በአዮዋ ዩኒቨርሲቲ የፓፓጆን የስራ ዘርፍ ተጽዕኖ ፈጣሪ ተሸላሚ መሆኗም ተበስሯል። በቅርቡ ወደ ዩናይትድ ስቴትስ ሽልማቱን ለመቀበል የምታመራውን ወጣት ሀብታሙ ስዩም በዚህ ምሽት አግኝቶ አነጋግሯት ነበር። ቀጥሎ ይቀርባል። እሺ በጣም አመሰግናለሁኝ። የዩኒቨርሲቲ ኦፍ አይዋ ጆን ፓፓጆን ኢንተርፕርነር ሴንተር ከዚህ በፊት የዛሬ ሶስት አመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር። በሰዓቱ እንግዲህ በሰዓቱ እዛ ሄጄ ሞር ሳፖርት ያገኘሁት ማይቢኤም ሶሉሽን ሄልስኬር ቴክኖሎጂ በሕክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበረ ስንቀሳቀስ የነበረው ላውኮስቱ የሆኑ ሕክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሳፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለግኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋራ ሆነን ከማይቢኤም ሶሉሽን በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው። በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ላሉ ተማሪዎች በተለያየ መልኩ ከቴዎሬቲካል ሞር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አዋ ይሄን ሪኮግኒሽን ሊሰጠኝ ይቻለው። ወደ ዳይናሞ የቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድን ናቸው? ዩኒቨርሲቲ ላይ በጣም ብዙ ፕሮብለሞች ፌስ እናደርግ ነበረ። ይሄኛውም በዋነኝነት ክላስ ውስጥ የተማርነውን ቴዎሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም። ብዙን ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲትዩት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ፣ በምን ወጣት እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤጁኬሽን ትልቁ ኪ እንደሆነ እስኪል ጋፕ ከቨር ለማድረግ አመንን። ወደ ስራም ገባን ማለት ነው ከጓደኞቼ ጋራ። ከህፃናት ጀምራችሁ ወደ ላይ ከፍ እያላችሁ ወደ ታዳጊዎች እና ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት? በስፔስ ሳይንስ ኤጁኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ፣ ኢንተራክት እያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፕ አድርገንላቸዋል። ልክ እንደዛው በስፔስ ሳይንስ ኤጁኬሽንም እንደዛው ፕራክቲካሊ እያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን እያደረጉ የሚማሩበትን ከዛ ደግሞ እስከ አስረኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን፣ ሮቦቲክስ፣ እንደገና ስፔስ ሳይንስ ኤጁኬሽንን ለእነሱ በሚሆን መልኩ ኤጁኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን በነሱ ለነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው እያስተማርን ያለ ነው። ዩኒቨርሲቲ ላይ በዋናኝነት ሪሰርች ኮንሳልት እናደርጋቸዋለን። ጅማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር እየመጡ ኮንሳልት የሚደረጉበትን መንገድትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤም ኦ ዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋራ ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለ ነው ኢንዲፐንደንትሊ ጅማ ከተማ ውስጥ ነው። የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በምትገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢ ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛ ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሹ ይገኛል? በዚህ ጉዳይ ላይ ከጓደኞቼ ጋርም ሁል ጊዜ የምናውራው ጉዳይ ነው። እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤዱኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም። በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን፣ ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት የማ ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሳፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድን ነው ፈጠራቸውን የሚያሳዩበት ወይ፣ ምክንያቱም እዛ ነው እኔ አንደርግራጅዌት ማስተርስ ሄድም እንትን ያልኩት ጅማ ዩኒቨርሲቲ ነው እና ያለውን ጋር በቅርበት እናውቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር ሀሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል የሚችል ይችላሉ ብለን እናስብ ነበር። እኔ እና ጓደኞቼ አብረን ነው የተማርነው እዛው ሴንተሩን እንደ መጀመሪያ ጅማሬ ጀምረናል፣ ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን። አዲስ አበባንም ጨምሮ ማለት ነው። ምህረት፣ እንግዲህ በ2019 የጎረጎሰውያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አዮዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንድትጀምሪ በምን መልኩ ጠቅሞሻል? በምን መልኩ ደግፎሻል? በጣም ረድቶኛል። በሳቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድነው ትልቁ ፖይንት፣ እኛ ወጣቶች፣ በተለይ ደግሞ በቴክኖሎጂው መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይህንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግርህ በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበር እና ለእኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጥ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለእኔ እሱ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አድርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው። እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለእነሱስ የምታስተላለፊው መልዕክት ምንድን ነው? እናንተን ከመሰሉ ተቋማት ጋርስ በምን መልኩ ነው ሊተባበሩ እና ሊያግዙ የሚችሉት? እሺ፣ በጣም አመሰግናለሁ እንግዲህ ዋነኝነት እኛ እነኝን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን። እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱም ኮላብሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በሚመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤጁኬሽን ሴንተር ቪዚት የማደርግበት ኦፖርቹኒቲ ባገኝ እና ፒሪያንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር ብዙ እንዳቅና፣ ብዙ እንዳመጣ የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለው ምህረት ልማ፣ ከቴክኖሎጂ ጋር በተያያዙ ጉዳዮች ስለምታደርጋቸው እንቅስቃሴዎች፣ በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈል ሽል ጉና አመሰግናለን። እኔም በጣም አመሰግናለሁ ን ተመልካቾቻችን መግቢያችን ላይ ስናስተዋውቅ ግዙፉ የፒዛ ኩባንያ ፓፓ ጆንስ ስንል ያስተዋውቅ ነው፣ እንዲታረም ስንል በአክብሮት እንጠይቃለን። ፓፓ ጆንስ በአያዋ ዩኒቨርሲቲ በልግስናቸው የሚታወቁ ግብረ ሰናይ ለጋሽ ናቸው። በዚህ ይታረምልን። ምህረት የልማ ና ሀብታሙ ስዩምን ለቆይታቸው እናመሰግናለን። ዜና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ሀበሻ ገርል ወይም ደግሞ የሀበሻ ልጅ በቅርብ ጊዜ የታተመ የልጆች መጽሐፍ ነው። መጽሐፉ ነዋሪነቷን በካናዳ ባደረገች ወጣት እናት የተጻፈ ሲሆን በውጭ ሀገር የሚኖሩ ወላጆች ልጆቻቸውን የሀበሻ ባህልን ወግን እንዲያስተምሩ እንዲሁም ደግሞ ሕጻናት ራሳቸውን የሚመስል ሰው በመጽሐፍት አማካኝነት እንዲያዩ ለማድረግ ያለመ ነው። የመጽሐፉን ደራሲ አነጋግጃት ነበር። ቆይታችን ራሷን ከምታስተዋውቅበት ይጀምራል። በጣም አመሰግናለው መሀሌት ሰይፉ። እኔ ኦታዋ ካናዳ ውስጥ ነው የምኖረው። ወደ ሀያ አምስት በላይ ዓመት ኖሬያለሁ እዚህ። አንድ ልጅ አለኝ። መጽሐፍ የጻፍኩት ለሷ ብዬ ነው ጻፍኩት። አሁን ቢዝነስ ኮንሳልተንት ነኝ። እናትነት እንዴት ነው? እስቲ ጥቂት ስለ እናትነት ንገሪኝ። በተለይ ደግሞ በውጭ ሀገር ልጅ ማሳደግ ምን ይመስላል? እናትነት በጣም ጥሩ ነው። ኤቭሪዴ አዲስ ነገር ታስተምረኛለች ታስተምረናለች ውጭ ሀገር እናትነት አይ ቲንክ አንደኛው ኢምፖርታንት ነገር ሰፖርት ነው እና እኔ ፋሚሊዎቼ እዚህ ስላሉ በጣም ረድቶኛል። ባለቤቴና በጣም ረድቶናል። ይሁን አማርኛና እንግሊዝኛ እንግዲህ ማስተማር የአንቺ ፍላጎት ያለሽ በደንብ ማስተማር እነሱ ስላሉ በጣም ረድቷል። እዚህ እሷን አሁን ሁለት አመቷ ነው እና ትናንሽ ነገር ትናገራለች አማርኛና እሷ ብዬም በደንብ ይሄንን እንድታውቀው እና በደንብ ፕራውድ እንድትሆንበት ብዬ ፋሚሊ ስላለኝ እዚህ በደንብ እየሞከር ነው። ጥሩ ነው። እናትነት ወድጀዋለሁ። ሀበሻ ገርል ወይም ደግሞ የሀበሻ ልጅ የተባለ መጽሐፍ ጻፍሽ። ከዚህ ቀደም ሥነ ጽሑፍ ውስጥ ነበር መጽሐፍ ትሞክሪ ነበር ወይስ እንዴት ልትጽፍ ይቻል? ይሄን መጽሐፍ መጽሐፍ እንኳን ልሞክር ከዚህ በፊት ምንም ሀሳብም አልነበረኝም። ይሄ መጽሐፍ የሀበሻ ልጅ የጻፍኩት ልጄ ከተወለደችው በኋላ ነው። ምክንያቱም መጽሐፍ ሁሌ ስገዛላት ማገኘው የሀበሻ ካልቸር እና ትሬዲሽን በደንብ የሚያስተምራት መጽሐፍ ብዙም የለም እና ደግሞ እሷንም የሚመስል ሰው ፒክቸር ላይ ለማየት ምን ልጆች መጽሐፍ ሲያነቡ በደንብ ነው የሚያጠኑት እና የሚያዩት፣ ምን በሱ ለምደው ነው የሚማሩት እና የሚያድጉት እና ለምን እንደዚህ የለም የሚለውን ጥያቄ መጀመሪያ ዓመት ከሆኗታ በፊት ሳስብበት፣ እኔም ራሴ ሀሳቡ ካለኝ ለምን አላደረገውም የሚለውን ሱንሼ ክሊፕ ያለው ጻፍኩት ና በአጋጣሚ ቤተሰባችን ውስጥ አለች እና እሷን ጠየኳት አብረን እንድንሰራ እሱ ምክንያት ይኸው አሁን መጽሐፉን ለመጽሐፍ እና ለማተም ደርሰናል ሚያበሻ ልጅ የተሰኘው መጽሐፍሽ እድሜያቸው ለስንት ዓመት ለሆናቸው ህፃናት ህጻናት ነው ምን አይነት ነገርስ ነው ለማስተማር ያሰበው ስንት አመት የሚለው ጥያቄ ከመጀመሪያ መጽሐፍ ለልጆች ማንበብ የሚባለው ከመጀመሪያ ከሶስት ወር ወይም ከዜሮ እስከ ሲያድጉ ወደ ሶስት አመት ድረስ ያህል ላለው ግን ሳስብበት ነው። ብዙ አበሻዎች ልጆቻቸውን ውጭ ሀገር የሚያሳድገዋሉ እና በእንግሊዝኛ ነው ቶሎ የሚማሩት እና ብዙ ጊዜ አክሰሱ ከሌለ በእንግሊዝኛ ነው ቶሎ እንትን የሚሉት ግን እንክሉድ እንዲያረግ ይሄ መጽሐፍ የተጻፈው በአማርኛና በእንግሊዝኛ ነው እና በአማርኛ በእንግሊዝኛ እንግሊዝኛውን ቶሎ መጀመሪያ የተማሩት አማርኛውን ቀስ እያሉ እንዲማሩት። ስለዚህ እነሱ ከአምስት ያው ስድስት ሰባት ማንበብ የሚችሉ ልጆች እና በሞከር የአማርኛ መሞከር የሚፈልጉ ልጆች ሊሆን ይችላሉ ግን ነው መጀመሪያ እስከ ዜሮ እስከ ሶስት የሚለውን በአማርኛም በእንግሊዝኛም እዚህ መጽሐፍ ላይ ማግኘት ይችላሉ። መጽሐፉ በጣም ስምፕል ነው። አንድ ነገር ፎከስ ያደረኩት ቱ ልጆች የሚያገኙት የአበሻ ባህል፣ የአበሻ ልብሳችን በስዕሉ ማየት ይችላሉ። የምግባችንን ምን መብላትን ነው ምንድን ነው የምንበላው እሱን እንዴት በመሶብ ዞረን አብረን የምንበላው እሱን ትምህርት ቤት ከልጆች ጋር መጫወት ሁሉንም ነገር ኢትዮጵያ ውስጥ ወይም ሌላ ሀገር ውስጥ የአበሻ ካልቸር ውስጥ የምታዩት ነገር እዚህ ማያገኝ መጽሐፍ ውስጥ ማየት ይችላሉ። እና ይህን ልጆች ከዚህ አድገውንን እናትና አባታቸው ኢትዮጵያ ሲሄዱ አንዳንድ ነገሮች ራሳቸው መጽሐፍ ውስጥ ያዩት እዛ ማየት የሚችሉት ነገር እና ማገጣጠም ማያያዝ ሬሌቨንት የሚሆንላቸው ነገሮች ነው፣ መጽሐፍ ውስጥ ያገኙት። እንግዲህ ቅድምም ልትጠቅሹ ሞክረሻል፣ እዚህ ሀገር የሚያድጉ ልጆች መጽሐፍ ሲያነቡ ራሳቸውን የሚመስል ሰው ብዙ ጊዜ ፈልገው አያገኙም። ስደተኛ የሆነ የራሳቸውን ባህል የሚመስል የሚያደርግ ሰው እና ይሄ ምን አይነት ጉዳት ያመጣል? የራሳቸውን የሚመስል ሰው ወይ በመጽሐፉ ላይ አለመኖሩ ለስነ ልቦ ናቸው ያለው ነገር ምንድን ነው ትያለሽ። ልጆች የሚያስቡት ሰው እኔ እኔ ይመስላለሁ ወይ ትምህርት ቤት ሲሄዱ ላይ እኔ ይለያለው ወይ እሱን አስተሳሰብ ትንሽ ሆነው በደንብ ሁሉም ሰው ልዩ ነው የሚለውን የእነሱ ባህል ስርዓት የለባቸውም። ራሳቸውን ኢንዲቪጁዋል ለመሆን ማለት የሚለው ነው እና ጥሩ ጥሩ አይደለም። ምክንያት ጥያቄ ያመጣል። በኋላ ግን እኔ የተለየው ነው እኔ ትምህርት ቤት ሲሄዱ ብዙም የራሴን አይነት አላይም። ለምንድን ነው እና ይሄ ለእናትና ለአባቶች ትንሹ ነው ከጀመሩ የራሳቸውን ትካዩ በመጽሐፍ ላይ ቴሌቪዥን ላይ ትምህርት ቤታቸው ላይ ትንሽ ይረዳቸዋል ብዬ አስባለው ነው ሲያድጉ፣ ባህላቸውንም እየወደዱ እና ማክበር እሱን እንዲያደርጉ ፈልጋለሁ። ስለዚህ ለዛ ነው ጥሩ ነው ምለው የልጆች መጽሐፍ መጽሐፍ እንግዲህ ቀለል ነገር አይደለም በጣም ከባድ ነው። ምን ያህል ገጽ አለው? አንቺ እንዴት ተወጣሹ የከበደሽስ ነገር ምን ነበረ የሀያ አራት ፔጅ ነው በአንዱ ስዕሎች ናቸው እና በአንዱ በኩል የጻፍኩት ትረካ ነው እና እኔ የጻፍኩት በጣም እንዳይከብድ ለማንበብ ላይ ትንሾች ልጆች ስታነብላቸው ይህ ስምፕል የሚችሉት ነገር እንዲሆን እና እንትን ነው ስለዚህ መጽሐፉ ያን ያህል አይከብድም እኔ እሱን መጽሐፍ አላስቸገረኝም ከመጀመሩ አይዲያ ሲመጣልኝ ትንሽ ጊዜ ውጭ ብዬ በደንብ አስቤ ታረስ ጊዜታ ግን ከዛ በኋላ አይ ቲንክ ስዕሉም ሲገናኝ አንድ ላይ በደንብ ነው እንትን ያለው እና እኔ ሌላም እንኳን እያሰብኩ ነው። አሁን ሌላ ምን አይነት ነገር ልጄን ማስተማር እፈልጋለሁ። ይሄ መጽሐፍ አሁን የጻፍኩት እኔ ለሰውም አዝማችን ለሌላ ልጆች ለሚሆን ነው። ግን ለራሴ ልጅ ምን ትማራለች እም ን ማስተማር የሚፈልገውን ፈልገውን ነው ብዬ ነው። እና ሌላም እያሰብኩበት ነው። ምን አይነት ሌላ መጽሐፍ ማቅረብ ትችላለሁ እያልኩኝ የተከታታይ ላይ የሀበሻ ጋር የሚለውን ነገር በልጅ ሌቤ ሠርጌ ነው እና እሱን ማድረግ ፈልጋለሁ። ሌላው እንግዲህ መጽሐፍ ሲጻፍ እንደዚህ አይነት የስነጥበብ ስራዎች ሲሰሩ እኛ የምናስበው የራሳችንን ማህበረሰብ ብቻ ነው። ግን ባህሉን ደግሞ ሌሎች ልጅሽ ትምህርት ቤት የምትሄድበት አካባቢ ያሉ ሰዎች እንዲያውቁት ወይም ደግሞ ትምህርት ቤቶች እንዲረዱት መጽሐፍቱን ለእነሱ ለማዳረስ ያሰብሽው ነገር አለ ወይ? ምን እየሰራሽ ነው? ከዛ አኳያ ጥሩ ጥያቄ ነው። እሱ አሁን ነው ጓደኞች ወይም ስራ ብለውኝ የሚሰሩ ሰዎች ይሄንን ስላረኩ ደስ ብሏቸው እኔን ለመጽሐፉን ለማግኘት እና ለልጆቻቸው ማስተማር ምን እንደሆነ ለማሳየት ሰዎች ይገዛሉ። አሁን መጽሐፉን እና ጥያቄም ይጠይቁኛል የገዙት ሰዎች አሉ። እኔ በጓደኞች እና በስራዬ በኩል መጽሐፍሽ እንዴት ነው የሚገኘው? የት ሊያገኙት ይችላሉ? ማንበብ የሚፈልጉ ወላጆች መጽሐፉ አሁን አመዞን ላይ ይሸጣል። የትም ሀገር ብትሆኑ አይ ቲንክ አመዞን ላይ ብትሆኑ ብትወጡ ተገኝታላችሁ ኢትዮጵያ እንዴት እዛ ይደርሳል፣ የሚለውን ገና እናላልኩም። ያት ግን ወደፊት ትንሽ አንድ ወር ሁለት ወር በኋላ አስቤ እሱን አስተካክላለሁ። አንዳንድ ሰዎችም ኦልሬዲ ኢሜል ሌላ ኩልኛሉ ኢትዮጵያ መጽሐፍ መጽሐፍ ላይብረሪዎች እና እነሱን በደንብ ተገናኝቼ እንዴት እዛ እንደሚደርስ እስከ እስካስብና እስካስተካክል ድረስ አሁን አምዞን ላይ ያለው በጣም ነው። አመሰግነው። አንቺ መጨመር የምትፈልጊውም ስለከመጽሐፉም ጋር ወይ ከልጅሽም ጋር በተያያዘ መጨመር የምትፈልጊውም ነገር ካለ? ብዙም ነገር መጨመር የምፈልገው ነገር የለም። አንድ ነገር የምለው ግን ያው እንደዚህ አይነት ሀሳብ ያለው ሰው መጽሐፍ መጽሐፍ እኔ መጽሐፍ ከቻልኩ ያገላል ሰው መጽሐፍ ይችላል እና እሱንም የሚፈልግ ሰው ካለ ወደኋላ እንትበሉ አርጉት ነው የምለው ምክንያቱም ልጆቹ ይማሩበት ይመለከታል። ና ሀሳባችሁን መጽሐፍ ላይ ማድረግ ጥሩ ነው እና አድርጉት። እሺ ማለት በጣም ነው የማመሰግነው። በድጋሚ ከጋቢና ቬጋ ለነበረች ቆይታ አመስግናለሁ። የማንቸስተር ዩናይትድ ደጋፊዎች ከዛሬው ጨዋታ በፊት በክበቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ ተዘጋጅተዋል የኳታር 2022 የዓለም ዋንጫ ሁለት ነጥብ አራት አምስት ሚሊዮን ትኬቶች መሸጡን ፊፋ አስታወቀ ብራዚላዊው ኮኮ ዊሊያን በማህበራዊ ሚዲያ ላይ በተሰነዘረበት የግድያ ዛቻ ምክንያት የሀገሩ ክለብ ጋር መለያየቱን ገለጸ ኬኔዲ አባተ ከስፖርት ዘገባዎች ጋር ይቀጥላል የኢትዮጵያ ብሔራዊ ቡድን ከዩጋንዳቸው ጋር ካደረጋቸው ሁለት የወዳጅነት ጨዋታዎች በአንዱ ሲያሸንፍ በሌላው አቻ ወጥቷል። ለቻን የመጨረሻ ዙሪያ ማጣሪያ ዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን ከዩጋንዳቸው ጋር ባለፈው አርብና እሁድ ሁለት የአቋም መለኪያ ጨዋታዎችን አድርጓል። ጨዋታዎቹ የተካሄዱት ብሔራዊ ቡድኑ ልምምድ እያደረገ በሚገኝበት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲሆን አርብ እለት የተካሄደውን ጨዋታ ኢትዮጵያ አንድ ለዜሮ አሸንፋለች። የጨዋታው ሙሉ ጊዜ ተጠናቆ በተጨመረ የባከነ ሰዓት ውስጥ ለኢትዮጵያ ብቻ ሁለተኛውን የማሸነፊያ ጎል ያስቆጠረው በዛብህ መለዩ ነው። ውድለት በተካሄደው ሁለተኛ ጨዋታ ደግሞ ሁለቱ ቡድኖች ያለምንም ግብ ዜሮ ለዜሮ ተለያይተዋል። ከአቋም መለኪያው የወዳጅነት ጨዋታ በኋላ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ በሰጠው አስተያየት የወዳጅነት ጨዋታዎቹ የተጫዋቾቹን አቅም ለመፈተሽ የረዱ መሆናቸውን ገልጾ ለሩዋንዳውም ጨዋታ በበቂ ተዘጋጅተንበታል ማለቱን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። በአልጄሪያ አስተናጋጅነት ለሚካሄደው የቻን ውድድር ለማለፍ የኢትዮጵያ ብሔራዊ ቡድን በመ የመጨረሻው ዙር ማጣሪያ ከሩዋንዳ ጋር የደርሶ መልስ ጨዋታውን ነሐሴ 20ና 29 የሚያደርግ ይሆናል። የማንቸስተር ዩናይትድ ደጋፊዎች ከዛሬው ጨዋታ በፊት በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ ተዘጋጅተዋል። ማንቸስተር ዩናይትድ ዛሬ ሰኞ በኦልድ ትራፎርድ ዋና ተቀናቃኙን ሊቨርፑልን ከሚያስተናግድበት ጨዋታ በፊት በአሜሪካውያኑ የክለቡ ባለቤቶች የእግሌዘር ቤተሰቦች ላይ ተቃውሟቸውን ለማሰማት ማቀዳቸውን ደጋፊዎቹ አስታውቀዋል። የዩናይትድ ደጋፊዎች በግሌዘር ቤተሰቦች ላይ የሚያሰሙት ቁጣ ክለቡ በውድድር ዓመቱ ያሳየውን ደካማ አጀማመድ ተከትሎ ተባብሷል። ዩናይትድ ፕሪምየር ሊጉን የጀመረው ሁለት ተከታታይ ጨዋታዎችን በብራይተን እና በብሬንድፎርድ ተሸንፎ ነው። ይህም በዩናይትድ ታሪክ እንደ ጎርጎሮሳውያኑ ከ1921 ጀምሮ በሊግ የውድድር ዘመን እጅግ አስከፊ የተባለለት የውድድር መክፈቻ ነው። በመሆኑም የ1958 የደጋፊዎች ቡድን አባላት ከሊቨርፑል ጋር ከሚደረገው የምሽቱ ጨዋታ በፊት ተቃውሟቸውን የሚገልጹበትን እቅድ አውጥተዋል። በመጀመሪያዎቹ ሁለት ጨዋታዎች በተከታታይ አቻ በመለያየት ነጥብ የጣለው ሊቨርፑልም ማሸነፍ ይጠበቅበታል በ ሀያ ሀያ አንድ ግንቦት ወር ላይ ከሊቨርፑል ጋር የነበረው የዩናይትድ የመጨረሻ የፕሪምየር ሊግ ጨዋታ የክለቡ ደጋፊዎች ኦልድራፎርድን በመውረራቸው ምክንያት ለሌላ ጊዜ መራዘሙ ይታወሳል። በአሁኑ ጨዋታም ደጋፊዎች መሰል እርምጃ የሚወስዱ ከሆነ ጨዋታው መራዘም ሳያስፈልገው ሙሉ ሶስት ነጥብ በፎርፌ ሊሰጠን ይገባል ሲል የሊቨርፑል አሰልጣኝ ጀርገን ክሎፕ አስተያየቱን ሰጥቷል። የዩናይትድ ደጋፊዎች ባወጡት መግለጫ ተቃውሞ ለማድረግ የተዘጋጁት የዓለም አይን በሚመለከትበት ጨዋታ ያለንን ከፍ ከፍተኛ ቅሬታ ደጋፊዎች አንድ ላይ ተሰባስበን ለዓለም ለማሳየት ነው ብለዋል። በተቃውሞውና ሁለቱ ክለቦች የመጀመሪያ እድላቸውን ለማስመዝገብ በሚያደርጉት ፍልሚያ ምክንያት ምሽት አራት ሰዓት ላይ የሚጀመረው ጨዋታ በጉጉት እየተጠበቀ ይገኛል። ለጎርጎሮሳውያኑ ህዳር 20 ለሚጀምረው የኳታር 2022 የዓለም ዋንጫ የ24 ሚሊዮን ትኬቶች ሽያጭ መከናወኑን የዓለም እግር ኳስ አስተዳዳሪው አካል ፊፋ አስታውቋል። የኳታር፣ የዩናይትድ ስቴትስ፣ የእንግሊዝ፣ የሳውዲ አረቢያ፣ የሜክሲኮ፣ የተባበሩት አረብ ኤምሬቶች፣ የፈረንሳይ፣ የአርጀንቲና፣ የብራዚል ና የጀርመን ነዋሪዎች በትኬት ግዢ ግንባር ቀደሞቹ ናቸው። ፊፋ እንደገለጸው በርካታ ትኬቶች የተሸጡት ካሜሩን ከብራዚል፣ ብራዚል ከሰርቢያ፣ ፖርቹጋል ከኡሩጋ ላይ ኮስታሪካ ከጀርመን ና አውስትራሊያ ከዴንማርክ ጋር የሚያደርጓቸውን ለመሳሰሉት የምድብ ደረጃ ግጥሚያዎች ነው። ከኳታር ዜጎች ውጭ ለዓለም ዋንጫው ትኬት የቆረጡ ደጋፊዎች ከወዲሁ ወደ ኳታር ለመጓዝ የሚያስፈልጋቸውን ዝግጅት እንዲያደርጉም ፊፋ አሳስቧል። የኳታር 2022 የዓለም ዋንጫ ሊጀመር ከ100 ቀናት ያነሰ ጊዜ ቀረዋል። ውድድሩ አስተናጋጇ ኳታር ከኢኳዶር ጋር በሚያደርጉት ጨዋታ ህዳር 11 2015 ዓ ም እንደሚጀመር የወጣው መርሃግብ ¡Gracias, በመጨረሻም ዊሊያን በማህበራዊ ሚዲያ በተሰነዘረበት የግድያ ዛቻ ምክንያት የሀገሩን ክለብ ለቆ መውጣቱን ገለጸ። የቀድሞው የቼልሲና የአርሰናል አማካኝ ዊሊያን በማህበራዊ ድረገጾች ምክንያት ከብራዚሉ ኮረንቲያንስ ጋር ያለውን ውል አቋርጦ መውጣቱን አስታውቋል። ወደ ሀገሩ ከመመለሱ በፊት በሰሜን ለንደን ጥሩ የማይባል ጊዜን ያሳለፈው ብራዚላዊው ኮከብ በራሱና በቤተሰቡ ላይ በማህበራዊ ሚዲያ የግድያ ዛቻ እንደደረሰባቸው በመግለጽ እስከሚቀጥለው አመት ድረስ ያለውን ኮንትራ ስርዓቱን አፍርሷል። ኮረንቲያንስ በሚሸነፍበትና ጥሩ ባልተጫወትኩበት በማንኛውም ጊዜ ቤተሰቦቼ በማህበራዊ ሚዲያ ዛቻና ስድብ ይደርስባቸው ነበር ባለቤቴን፣ ልጆቼን፣ ከቅርብ ጊዜ ወዲህ ደግሞ አባቴንና እህቴንም እያጠቁብኝ ነው ሲል ዊሊያም ተናግሯል። በዚህም ምክንያት ከሳው ፖሎ ክለብ ኮረንቲያንስ ጋር ያለውን ውል ማቋረጡን የገለጸ ሲሆን ክለቡም ከተጫዋቹ ጋር መለያየቱን ስለማሳወቁ አሶሼትድ ፕሬስ ዘግቧል። ይህን ተከትሎ ለሌላ የብራዚል ክለብ መጫወት እንደማይፈ እንደሚፈልግና ወደ አውሮፓ መመለስ እንደሚፈልግ የገለጸ ዊሊያን ስሙ በፕሪምየር ሊጉ ከሚጫወተው ከእንግሊዙ ክለብ ፉልሃም ጋር እየተያያዘ ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አሁን ደግሞ ለየት ያለ የጤና ግኝት ነው የምናስተዋውቃችሁ። የስቲቭ ባራጎናን ዘገባ እንደሚከተለው አቀርብላችኋለሁ። ከጨቅላ ሕጻናት ራስ ላይ የሚነሳ ጠረን ወንዶችን ሲያረጋጋ ሴቶችን ለምን ቁጡ ያደርጋል? በዚህ ዙሪያ የተሰራው ጥናት የሰው ልጅ ከሚያስበው በላይ ከእንስሳት ጋር የሚቀራረብ ባህሪ እንዳለው አመላካሽ ተደርጎ ተወስዷል። ከሕጻናት ጭንቅላት የሚነሳው የሰውነት ጠረን ወንዶችን ሲያረጋጋቸው፣ ሴቶችን ግን ቁጡና ተከላካይ እንዲሆን ያደርጋቸዋል ሲል የላቀ የሳይንስ ምርምር መጽሔት በቅርቡ አመላክቷል። ተመራማሪዎች ይሄ ከቀደሙ እንስሳት አባቶቻችን የወረስነው ነው እያሉ ነው ይሄ ባህሪ ሴቶችን ለልጆቻቸው ሲሉ የመከላከል ሲሆን ወንዶች ደግሞ ሕጻናትን ራሳቸው በራሳቸው እንዳያጠቁ ለመከላከል የተፈጠረ የኬሚካል ቅንብር ስርዓት ነው ይላሉ። ይሄ ኬሚካል ሀክሳዴናል ወይም ደግሞ ሄክስ ይሰኛል። ይህ በብዛት በሕጻናት ጭንቅላት ላይ ይገኛል። ሳይንቲስቶች ሰዎች ይሄ ኬሚካል ሲሸታቸው ምን አይነት ምላሽ እንደሚያሳዩ ለመመርመር ጨዋታዎችን ፈጥረዋል። ተጫዋቾቹ ጨዋታውን ሲያሸንፉም እጅግ ከፍተኛ በሆነ ድምፅ ተቀናቃኛቸው ላይ እንዲጮሁ ተነግሯቸዋል። ነገር ግን በጥናቱ ላይ የተካፈሉ ሰዎች ሲጫወ ከተቃወሙት የቆዩት ከኮምፒውተር ጋር እንጂ ሰው እንደሌለ አልተነገራቸውም። ወንዶች ይህንን የህጻናት ጠረን ካሸተቱ በኋላ ጨዋታውን ተጫዋቶች ሲያሸንፉ እንዲጮሁ ቢነገራቸውም ያሰሙት ድምፅ ግን ዝቅ ያለና ለስላሳ ሆኖ ተገኝቷል። በአንጻሩ ሴቶች ደግሞ ይህንን ጠረን እንዲያሸቱ ከተደረጉ በኋላ ጨዋታውን ሲያሸንፉ ከተለመደው እጅግ በጎላ ድምፅ እንደሚጮሁ ሊታይ ችሏል። ይህም በእንስሳት ላይ እንደሚታየው ሴቶች ቁጡ የሚሆኑት ህጻናቱን መከላከል እንዳለባቸው አይምሯቸው ስለሚነግራቸው መሆኑንና የወንዶች ቁጣ ደግሞ በህጻናቱ ላይ እንዳይሆን ለመከላከል ተፈጥሮ ያደረገችው መሆኑን ይናገራሉ። ስለዚህም ከህጻናት የሚነሳው ጠረን ሴቶችን ለልጆቻቸው ሲሉ ተከላካይ እንዲሆኑ ሲያደርግ፣ ወንዶች በአንጻሩ ልጆቹ እንዳያጠቁ ለስላሳ ያደርጋቸዋል። ይሁንና ይህ ብቻ ነው ብሎ ለመደምደም ሳይንቲስቶች ተጨማሪ ምርምሮችን ማድረግ ይኖርባቸዋል። ነገር ግን እጅግ ብዙ ጥናቶች ሽታዎችና ጠረኖች በሰዎች ባህሪ ላይ ተጽዕኖ እንደሚያሳድሩ ያመላከቱ ሲሆን፣ የሰው ልጅ ሊቀበለው ከሚችለው በላይ ከእንስሳት ጋር ተመሳሳይ ባህሪ እንዳለውም ያመላክታሉ። ተመልካቾቻችን የሰኞ ምሽት ነሐሴ 16 2014 ዓ ም የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሳስተናግዳችሁ ያምሸሁት ደን ገረመው ነበርኩ። የምስልና ድምፅ መሀንዲስ ነው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ድናደሩ።